በማህበራዊ መገናኛ ዘዴዎች ላይ የሚሰሙ ዜናዎች አሉ። የእርስዎ ባለቤትን ጨምሮ ሌሎች ሰዎች መታሰራቸው ያዩት ነገር አለ፣ የታሰሩ ሰዎች አሉ? እንደ ውስጥ እሱን ይግለጹልን መተን ነው። እዚህ ገርጂ ፖሊስ ጣቢያ እንዳሉን የነገሩም ማየት እንደማንችል ኮንፈርም አድርገውልናል። መኖራቸውን ብቻ ነው ያወቅነው። እነሱ ኮሚኒኬት አድርገውን አይደለም፣ በሌላ ሰው ነው ያወቅነው። ውስጥ እንዳሉ ከማን ነው ያወቃችሁት? ከፖሊሶች ወይንስ ከሌላ? አይደለም፣ አይደለም፣ ሶርቶ ኮሚኒኬት አደረጉን፣ ለዛ ነው ማን ማን ነው እዛ አሉ የተባለው የሰማችሁት? የት ቱ ቢ ኮንፈርም እንግዲህ አቶ አናንያ ኤልያስ፣ ገብሩ እና አቶ ዳንኤል ሽበሺ ይመስለኛል። ሶስቱ ናቸው ያሉት እዚህ ገርጂ ፖሊስ ጣቢያ። ትላንትና ነው ወደዚህ የመጡት። ፕሮባብሊ ዛሬን ቆይተው ወደ ቱ ኦክሎክ ወደ ስምንት ሰዓት አካባቢ ነው ኮሚኒኬት የተደረገ ነው እና እዚህ እንዳሉ ከኛ ጋር ኤሪያ ምንም ጋር አይገናኝም። ገርጂ ነው ያሉት። አሁን እነሱ የሚበላ እራታቸውንና ፍራሽ ወይም የማታ ልብስ ካለ ማስገባት እንደምንችል ነው የነገሩን።